عيد مبارك علينا وعليكم تقبل <سؤال> الله <سؤال> منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أيمن. أباس حسين باشنت أن كبابيو أمت بلا ينور አባስ ከሚታወቅበት የንግድ እንቅስቃሴ በተጨማሪ ትውልደ ኢትዮጵያውያንን በሚያግዙ የበጎ አድራጎት ስራዎችም ተሳታፊ ይሆናል። የኮቪድ-19 መስፋፋትን ተከትሎ አባስ እንደለመደው የዲያስፖራ ሙስሊም ማህበረሰብ ጋር ተሰባስቦ የኢድ አልአድሃን በዓል ማክበር ባይችልም ያለፉ በዓሎችን ትዝታዎች እየዘከረ ከቤተሰቦቹ ጋር በዓሉን ለማሳለፍ እንደጣረ ለአሜሪካ ድምፅ ተናግሯል። ሀብታሙ ስዩም እና አባስ ሁሴን በተዛማች ጉዳዮች ላይ ያደረጉት ጨዋታ የጀመረው አባስ በበዓል ሰሞን የሀገር ቤት ትዝታዎቹን በሚዘክርበት ነው። የደስታችን ከእን ዛሬ ነው የኢትዮጵያ የባህል ዝግጅት እንደው ለቀባሪው ከማርዳት በስተቀር መቼም ግልጽ ነው ልጅ ሆነን የምናከብረው ስፔሻሊ የዚህ አረፋ የደል አድሃ በዓል፣ ዘመድ ቤተሰብ ጎረቤት ተሰብስቦ ምግብ በመብላት የሌለውን በመርዳት ዘመድ በመጠየቅ የታመመን በመጠየቅ፣ መቼም ይቺ ዝግጅት በቂ አትሆንም። ምን አይነት በዓል እንዴት እንደምናከብር እንደነበከ ልጅነት አንስተን በየጎረቤቱ እየሄድን በየዘመዱ እየሄድን እየበላን እየጠጣን ይሄን ይመስል ነበረ። መቼም በአጭሩ ለመግለጽ የኢትዮጵያን የበዓል አከባበር ከኢትዮጵያ ርቅህ እንግዲህ ከሀያ ዓመታት በላይ ኑርሃል በዓል በስደት ሌላ መልክ እንዳለው እውቅ ነው። ዘንድሮ ደግሞ የኮቪድ-19 ወረርሽኝ የራሱን ጥላም ያጠላበት ይመስለኛል። በምን ሁኔታ ይህን ጊዜ እያሳለፍከው ነው? የዛሬውን በዓል በምን ሁኔታ እያከበርከው ትገኛለህ? አዎ፣ መቼም ይሄን እንግዲህ ከራሴ ከፐርሰናል የሚሆን የተጨባጭ ሁኔታ የዓለም ተጨባጭ ሁኔታ እያየን ነው። መስጊዶች በተዘጉበት ይሄ እንግዲህ የሙስሊሞች ትልቁ በአንድ ጊዜ ሶስት ሚሊዮን የሚገናኝበት ሀጅ የሚደረግበት የነበረ በዓል ነው። ይሄው እንደምታዩት የሀጅም ተዘግቶ ከሶስት ሚሊዮን ወደ አስር ሺህ መውረዱን መስጊዶች በሀገርም በውጭም ተዘግተው ሰዎች በቤታቸው እየሰገዱ ቤት ውስጥ እያሳለፉ ያለ ነው። ይሄም ደግሞ በኔም ወደ ፐርሰናል ሲመጣ ደግሞ ምንም የምታደርገው ነገር የለም ቤት ከልጆችህና ከሚስት ጋራ ቁጭ ብለን የድሮ ኢትዮጵያም የነበረን እያለን እዚህም እያለን ስናከብር የነበረን ቪዲዮ እያየን ውሏችንም በዚህ ነው የጀመርነው። እንግዲህ አባስ በዋሽንግተን ዲሲና አካባቢዋ በሚኖረው የኢትዮጵያ ዲያስፖራ የሙስሊም ማህበረሰብ ውስጥ ተሳትፎዎችን ታደርጋለህ። በበጎ ፈቃደኝነት ለተቸገሩ ሰዎች ከሚደግፉ መካከል አንዱ መሆኑንም ሰምቻለሁ። እሱ ባየልበት የመጀመሪያ ሳምንት ገደማ አንተና ወዳጆችህ በተለያዩ ስፍራዎች እየተንቀሳቀሳችሁ የቻላችሁትን ልትደግፉ እንደሞከራችሁ ሰምቼ ነበረ። እንቅስቃሴያችሁ ምን ደረሰ? ምን መልክስ ነበረው? አዎ፣ ይሄ በእውነት በጣም የሚያስደስት መቼም የሰው ልጅ ጥሩ ነገር አረኩ ሲል ከፈጣሪ ጋር የሚያገናኝ ነገር ስለሆነ ብዙ ጊዜ መናገሩንም አንፈልግም። ግን እንደው ከተጠየቀ መነገር ካለበት ደግሞ በእውነት የመጀመሪያ ኮሮና እንደተጀመረ የዚህ የእኛ አካባቢ ኮሚኒቲ ተሰባስቦ በመስጂድ ካሉት ከሊደርሽፖች አቅጣጫ አስይዞ በእውነት ከሁለት መቶ ሀምሳ ሰው ቤተሰብ በላይ የምግብ እና የቁሳቁስ እንዲሁም የገንዘብ እርዳታ ይሄ ኮሚኒቲ አድርገዋል። በዛ እንቅስቃሴ ላይ ዩዥዋሊ መቼም እንደሚታወቀው በተለምዶ የሰዎችን ምግብ ስታቀርብላቸው የእርዳታ ምግብ ምን እንደሚመስል እናውቀዋለን። ግን ይህን ጊዜ ለየት ያደረገው ምንድን ነው፣ እኔ መበላውን ነው መብላት ያለበት የሚል ራሱን የቻለ አንድ መርህ ተነስቶ ሲገዝተን ሻፓ አድርገን እኛው ራሳችን በየቤቱ ስናደርስ የሰው የነበረው ምስጋና ምንም አይነት ሃይማኖት ሳይገድበው የሰው ልጅ ብቻ በመሆን ምግብ የሚበላ ብቻ ሰው በመሆን ብቻ ከ250 ፋሚሊዎች በላይ የተደረሰበት ሁኔታ ነበረ። ይሄ ደግሞ በእውነት ኮሚኒቲህን ከአገር ወጥተህ እንደዚህ ኮሚኒቲ አለኝ እንደዚህ ደግሞ ቤተሰብ አለኝ ብለህ በጣም በጣም በጣም የምትጽናናበትና ሞራል የሚሰጥህ ነው። ለዚህ ኮሚኒቲ ደግሞ መስራቱ በእውነት ነገ ቀባሬ ነው ብለህ የምትለው ነው እና በጣም የሚያስደስት ነበረ። የተጎዱ ሰዎች በጣም ብዙ ነበሩ። እነዚህ ሰዎችን ሰተህ የምታየውን የልጆቻቸውን የራሳቸውን የፊት ደስታ በእውነት ይሄ ኮሚኒቲ ከሀገር ወጥተህ ሌላ ፋሚሊ ያለኝ የሚያስብል ነው። በጣም አስደሳች ነበር። በጣም ደስ ይል ነበር። አባስ፣ እንግዲህ የኮቪድ-19 ስርጭት ሲነሳ ሰዎች ከሚሰባሰቡበት ቦታ ራሳችሁን አርቁ የሚል ምክር አለ። የአንተ የስራ ጉዳይ ሆኖ ደግሞ በርካታ ሰዎች በሚገኙበት ቦታ ነው ስራህን የምታከናውነው። ለጤና ያለው ስጋት ከፍተኛ ነው። በምን ሁኔታ ነው ራስህና ቤተሰብህን ከኮቪድ-19 እየጠበቀ የሚገኘው? ጥሩ ጥያቄ ነው። መቼም ይሄ ነገር ሁላችንን የሚያስጨንቅ ነገር እንደሆነ እንገነዘባለን። በተለይ ደግሞ እንደዚህ ፊት ለፊት እዚህ ሀገር እንደሚሉት ኤሴንሻል ወርከር እንደሚሉት እንደ ኤሴንሻል ወርከር ሆነን እኛ ፊት ለፊት ያለንን በህዝብ ጋር ኤብሪዴ የሚያገናኘንን በብዙ ነገሮችን መጀመሪያ ላይ ጥያቄዎች ለዶክተር እየደወልን እየጠየቀን፣ ይሄን እንዴት እናርግ፣ ይሄን እንዴት ብዙ ውዥንብርም ስለነበረ፣ መጀመሪያ ቀጥ ያለ አቅጣጫ ስላልነበረ የመደናገጥ ሰዓት የመቀነስ ምናምን ሁሉ ውስጥ ገብተን ነበረ። ግን ያው ወደ ሳይሆን በግድህ የራስህን እና ቤተሰብህን ለመጠበቅ የምታደርጋቸውን አንዳንድ በሚቻለን መሰረት ተወሰነ ባጀት አውጥተን በራሳችን ነገሮችን ከቨር በማድረግ ግላሶች በመስራት ለከስተመር ራሱ ማስክ በማደል ስምንት ሰዓት ምንሰራ ከሆነ ስምንት ሰዓቱን ሙሉ ማስክ አድርገን እንደምንሰራ፣ እጅ ጓንትም በተለያየ ጊዜ የሚለዋወጥ ጓንት አለ። ኢች ከስተመር ሲመጣ እየተለያየ ከስተመር ሲመጣ ጓንት እየለዋወጥም፣ ያው በግሮሰሪ ስቶሮች እያያችሁ ነው። በአሁን ጊዜ ግላስ እያደረጉ ነው፣ መስታወት ዙሪያውን። እኛ ደግሞ ሙሉ ለሙሉ ዙሪያውን መስታወት አድርገን ይህንን ነገር በዚህ አይነት ነው ራሳችን እየጠበቅን ያለው። ከዚህ በላይ ደግሞ አላህ ይጠብቀን ብለን እንላለን። እንግዲህ በስራ ምክንያት የዲያስፖራ ኢትዮጵያውያንን አኗኗር ለማወቅ ከእነሱም ጋር በየቀኑ ለመነጋገር እድል ያገኝህ ይመስለኛል። ዛሬ በዓል ቀን ቢሆንም ቢያስቡበት ቢቀር ወይንም ደግሞ ብናበረታታው የምትለው ልማድም የተረዳኸውን ያየሁ ይመስለኛል። እስቲ የተወሰነ ነገር በሱ ላይ በላይ በእውነት ይሄን ነገር እንደውም የት ቦታ ላይ እድል አግኝቼ እነዚህን ነገሮች አንድ ሁለት ነገሮች የታዘብኩትን ነገሮች እንደው ለህዝቡ እንዲያውቀውና እንደው ፕራክቲስ እንዲያደርገው የምለው አሁንም የማጸነው ነገር ይሄ ነገር ይሄ በሽታ ከለር የሚመርጥ አይደለም፣ ሃይማኖት የሚመርጥ አይደለም፣ ጾታ የሚመርጥ አይደለም። ማንንም እያጨደ ያለ መጥፎ ቫይረስ ነው። መፍትሄው ደግሞ በቅርቡ ይገኝለታል አይገኝለትም ማናቅ ግን ኑሯችንን ከዚህ ቫይረስ ጋር ለተወሰነ ጊዜ ግን ኑሯችንም በዚህ ቫይረስ አጓዳኝ አድርገን መኖር አለብን። ይህንን ስል አሁን አንዳንድ ጊዜ በደንብ ክሊር የምታየው ነገር አለ። በብዛት እዚህ ያለው ዲያስፖራ ያለው ኢትዮጵያውያን በጣም በጣም በጣም ጥሩ ስራ እየሰራ ነው በብዛት ማለት ይቻላል። እኔ ሁሉ ቦታ ኦብዘርቭ አድርገ ያለሁኝ ኢትዮጵያኖች በጣም ይሄንን ቫይረስ ሲሪየስ አይተው በጥሩ ነገር እየሰሩ እንደሆነ እንደውም ለሌላ ኤግዛምፕል የሚሆኑ ናቸው። በተለይ ለአሜሪካኖቹ እውነቴን ነው የምልህ። ከአብዛኛው ኢትዮጵያ ማስክ ሳያደርግ እጁን ወይ ሳይታጠብ ይሄ ሶሻል ዲስታንሱ ሳይጠብቅ ርቀቱን ሳይጠብቅ የሚኖር በጣም በጣም በጣም ሬር ነው ያየሁት። ግን ይሄን ሁሉ እያደረግን አንዳንድ ጊዜ አሁን ለምሳሌ አበሻ ወይን እንጀራ የምንገዛበት ወይን አንዳንድ የአበሻ ቁሳቁስ የምንገዛበት ሱቅ ስትገባ ዲስታንስ አንጠብቅ እራስ ስንገናኝ የሆነ የባህል ነገር ሆኖብን፣ ያው ባህላችን ነው ምን የምናደርገው ነገር አይደለም። ግን መተቃቀብ፣ ሰላም መባባል እንደዚህ አይነት ነገሮች በደንብ አይቻለሁኝ። በእኛ እንትን ላይ ኮሚኒቲ ላይ መጆሪቲው በጣም በጣም በጣም ብዙ ጥሩ ነገር እየሰራ ተወሰነ ደግሞ ይሄንን የምታየው ነገር ትንሽ አላርም ያደርግሃል እንጂ ኦቨርኦል ግን በጣም በጣም። በእኛ ኮሚኒቲ አባስ በጣም አመሰግናለሁ። መልካም የኢድ አልአዳ ባህል ይሁንልህ፣ ለአንተም ለቤተሰቦችህም። አመሰግናለሁ ለዕድሉ። ለመላው ኢትዮጵያ ኢትዮጵያዊ እዚህ ዲያስፖራ ላይ የሚኖርም በሌላው ዓለም ላይም የሚኖር እንደውም ኢትዮጵያ ውስጥ ያሉ የእስልምና ሃይማኖት ተከታዮች በሙሉ እንኳን ለኢደል አድሃ በዓል እንኳን አደረሳችሁ እላለሁኝ። ሰላሙን እና ብልጽግናውን ሁሉንም ያብዛላችሁ። ለኢትዮጵያ በአጠቃላይ ለሕዝባችን ጥሩ ነገር እየተመኘን በዚህ ቀን በጸሎት እንሰናቸው እንዋል። عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله والجل لن يبلطوا ككان اسمها لي مرتو ولون ما كود الزمان يا دستا زاري نوعي